የኢትዮጵያ የሕዝብ ተወካዮች ምክር ቤት የኢትዮጵያ ሀገራዊ ምክክር ኮሚሽንን ማቋቋሚያ አዋጅ ዛሬ በአብላጫ ድምፅ አጽድቋል። ቪኦኤ ያነጋገራቸው እንደራሴዎች በአዋጁ አጸዳደቅ ሂደትና በሚቋቋመው ኮሚሽን ገለልተኛነትና ነጻነትም ጉዳዮች ላይ ሐሳቦቻቸውን አካፍለውናል። መለስካቸው አመሃ ተከታዩን አጠናቅሯል። የኢትዮጵያ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ሁለተኛ ልዩ ስብሰባ የኢትዮጵያ አገራዊ ምክክር ኮሚሽንን የሚያቋቁመውን ረቂቅ አዋጅ መርምሮ አጸደቀ። ምክር ቤቱ ከሕግ ፍትሕና ዴሞክራሲ ጉዳዮች ቋሚ ኮሚቴ የቀረበለትን ማቋቋሚያ አዋጅ ያጸደቀው በአብላጫ ድምፅ ሲሆን አስራ ሶስት የተቃውሞና አንድ ድምፅ ታቅቦ መመዝገቡም ታውቋል። ቪኦኤ የጸደቀውን አዋጅ አስመልክቶ ተመሳሳይ ጥያቄዎች ለተለያዩ የምክር ቤቱ አባላት አቅርቦ ነበረ። ዶክተር ዲማ ኖጎ ከኢሉባቦር ዞን የጎሬ ምርጫ ክልልን የወከሉ የህዝብ ተወካዮች ምክር ቤት አባል ናቸው። የተወዳደሩትም በግል ነው። በረቂቁ አዋጅ ላይ በቂ ውይይት ተካሂዶበታል ብለው ያምናሉ የሚል ጥያቄ ነበር የቀረበላቸው። መጀመሪያ መነሻ ሀሳቡ ላይ ውይይት አድርጓል ከዚያ በኋላ ደግሞ ረቂቅ አቅርቦ ረቂቅ አዋጁ ቀርቦ ረቂቁም ላይ ውይይት አድርጎ ለህግ ፍትሕና ዲሞክራሲ ጉዳዮች ቋሚ ኮሚቴ መራው። ቋሚ ኮሚቴውም ራሱም ተወያይቶበት አስረጂዎችንም ጠርቶ እንዲሁም ደግሞ ልዩ ልዩ የማህበረሰብ ክፍሎችንም ጠርቶ አወያይቶ ሀሳቦችንም በጽሁፍም፣ በስልክ በልዩ ልዩ መንገድ አሰባስቦ በዛ ላይ በማሰብ መስረት የቀረበው ረቂቅ አዋጅ ማሻሻያዎችን ጠቁሞ እንደ ዋናው ምክር ቤት አቀረበ። ምክር ቤቱም ውይይት አድርጎበት ነው ያጸደቀው። የአማራ ብሔራዊ ንቅናቄን ወክለው በፓርላማው መቀመጫ ከያዙ አባላት መካከል ዶክተር ደሳለኝ ጫኔ በበኩላቸው በቂ ውይይት አልተካሄድም ባይ ናቸው። የተለያዩ የማህበረሰብ ክፍሎችም አስተያየታቸውን በአዋጁ ላይ በበቂ ሁኔታ እንዲሰጡበትና የአደባባይ ውይይት እንዲደረግበት ህዝባዊ ውይይት እንዲደረግበት አሳስቤ ነበር። ሌሎቹም የምክር ቤት አባላት በተመሳሳይ መንገድ ይህንን አይነት ስጋታቸውን አንስተዋል። አዋጁ እንግዲህ ረቂቁ እንኳ ከቀረበ አንድ ወር አልሞላው አንድ ወር ባልሞላ ጊዜ ውስጥ እንደዚህ ተጫፍኖ ማሳለፉ አላማው ምን ምን እንደሆነም ብዙ አቶ የሸዋሳ ሰፋ የምክር ቤቱ አባል ባይሆኑም የኢትዮጵያ ዜጎች ለማህበራዊ ፍትሕ ሊቀመንበር እንደመሆናቸው ጉዳዩን በቅርበት ሲከታተሉት እንደነበረ አስታውሰው ከተወካዮቻቸው ጋር እንደተነጋገሩበትም ገልጸዋል። ውይይቱ ከዚህ ሰፋ ያለ ጊዜ ይፈልግ እንደነበረ ያሰምሩበታል። በእኛ በኩል ዛሬ የሆነ የሚል ግምት አልነበረንም። እንደተባለው የተጀማመሩ ነገሮች ነበሩ። በዛ ውስጥ ያሉ የእኛ ተወካዮች እንደነገሩ ነው። አንዳንድ የተወሰዱ ነጥቦችም አሉ። ዞሮ ዞሮ ግን በቂ ነው ውይይቱ ወይም በዚህ ደረጃ መቸኮል አለበት የሚል እምነት አልነበረ ነው። ዞሮ ዞሮ ግን ባለፈው እንዳልኩት እኛ ለእኛ ብቻ አይደለም ሁሉም አካል ያየው ከጅምሩ የኔ ነው ብሎ ብሄድበት በጣም የበለጠ አማራ የሆን ነበር የሚል እምነት ነው ያለን። ስለዚህ ድንገት ነው የሰማነው እውነት ለመናገር። የአማራ ብሔራዊ ንቅናቄም ሆነ የኢትዮጵያ ዜጎች ለማኅበራዊ ፍትህ በዋጁ መሠረታዊ ሐሳብና ዓላማ ላይ ተቃውሞ ባይኖራቸውም በሂደቱ ላይ የተለያየ ደረጃም ቢሆን ቅሬታ ያላቸው ይመስላሉ። ዶክተር ዲማ በበኩላቸው በዚህ ረገድ ያላቸው ስሜት የተለየ ነው። በሀገር መሠረታዊ ችግሮችና ጉዳዮች ላይ ተመካክሮ መስመር ለማስያዝ የሚያስችል ተቋም መመስረቱ ትልቅ እድል ነው ይላሉ። በዚህ ጉዳይ ላይ እኔ ከዚህ በፊትም ካለፉት ሶስት ዓመታት በላይ ኢትዮጵያውያን ለአካታች ሀገራዊ ምክክር የሚል አንድ ቡድን ውስጥ ተሳትፌ በዚህ ጉዳይ ዙሪያ ብዙ ውይይት ስናደርግበት ከርመናል። እንደዚህ አይነት ደግሞ ሀገራዊ ምክክር ኢትዮጵያ ውስጥ ሀገራዊ ምክክር አስፈላጊ መሆኑ ከሰላሳ ዓመት በላይ ሁለት አላማ ስለሆነ አሁን በመንግስት በኩል ታምኖበት እንደዚህ አይነቱን ምክክር የሚያመቻች አገራዊ ኮሚሽን እንዲቋቋም ማድረጉ እኔ እንደ ትልቅ እድል ነው መወስደው፣ ለሀገሪቱም እድል ነው። የሀገራዊ ምክክር ኮሚሽኑ ነጻነቱና ገለልተኝነቱ በየትኛውም ወገን ከጥርጣሬ ውጭ እንዲሆን የሁሉም ፍላጎት ይመስላል። ይህ የኮሚሽኑ የማቋቋሚያ ህግ ለዚህ ጥያቄ ምላሽ ይሰጣል? ዋስትና የሚሆኑ ድንጋጌዎችስ አሉት? ሁሉም የተለያዩ አስተያየቶች አሏቸው። ዶክተር ደሳለኝ ይህን ብለዋል። የኮሚሽነሮችን አስተያየ መለከተና ከአስተያየቱ ጋር ተያይዞ ኮሚሽነሮቹ በነጻነት ስራቸውን እንዲሰሩ ማድረግ ያስችል ዘንድ በምክር ቤቱ አባላት አስተያየማቸው ከጠቅላይ ሚኒስትሩ ወይም ከአስፈጻሚው ይልቅ ወደ ሌሎች አካላት ቢዛወር ለምሳሌ በህዝብ ተወካዮች ምክር ቤት ወይም ደግሞ በሌላ ገለልተኛ አካል ተብሎ አስተያየት ተሰጥቶ ነበር። እርግጥ የዚህም አሁን የተደረገው የህዝብ ተወካዮች ምክር ቤት የኮሚሽነሮችን አሰያየም ሂደት እንዲከታተልና የህዝብ ተወካዮች ምክር ቤት እንዲመራው ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ሊቀመንበር አቶ የሺዋስ አሰፋ በዚህ ረገድ የተሻለ ስራ እንደተከናወነ እምነት ያላቸው ይመስላሉ። በመጀመሪያ ከተነሳበት ጊዜ ጀምሮ በቅርበት ስንከታተለው ስለነበረና ሀሳቡን ስንሰጥ ስለነበረ እና የአሁኑም የመከራከሪያ ነጥብ የሚያጠነጥነው በአብዛኛው በታማኒነቱና በነፃነቱ ላይ ስለነበረ እዛ ላይ በጣም ሰፋ ያለ አስተያየት በቃልም፣ በጽሁፉም በስብሰባም ላይ ሰጥተናል። ቅድም እንዳልኩት የኛ ተወካይ እንደገለጹልን ብዙዎቹ ነጥቦች ተካተዋል። ስለዚህ የነፃነቱ ነገር ከተረጋገጠ ደግሞ እየተስተካከሉ ይሄዳሉ ማለት ነው። ዶክተር ዲማኖጎ በበኩላቸው ተቋሙን ነጻና ገለልተኛ ለማድረግ የተቻለ ሁሉ ተደርጓል ነው የሚሉት መጀመሪያ የቀረበው ረዲግ ለምሳሌ ኮሚሽነሮች የሚሆኑት ያው በህዝቡ እንዲጠቆሙ ነው። በልዩ ልዩ ማህበረሰቡ ክፍሎች ተጠቁመው ተጠቁመው ይሄንን ጥቆማ የሚያደራጀው ጠቅላይ ሚኒስትሩ ጽህፈት ቤት እንዲሆንና መጨረሻ ለሳቸው አቅርቦ ለሳቸውም ልዩ ልዩ ማህበረ ሰዎችን አማክረው የመጨረሻው አስራ አንድ ሰዎች ያሉበትን ከኮሚሽን እጩዎች ለህዝብ ተወካዮች ምክር ቤት እንዲያቀርቡ ነበረ። አሁን ግን ይህ ኃላፊነት ለህዝብ ተወካዮች አፈ ጉባኤ ተሰጥቷል። እንግዲህ ከአስፈጻሚው አካል ነጻ እና ገለልተኛ የሆነ አካል እንዲሆን ለማድረግ ነው ይህም የተደረገው። ይሄ መጨረሻ ላይ ከህዝብን ከምክር ቤቱም አባላት በቀረበ አስተያየት እንደዚህ ቢሆን ይሻላል ተብሎ አሁን የጠቆማው የሚደረገው ለአፈ ጉባኤው ጽሕፈት ቤት ነው። አፈ ጉባኤው ይሄንን መጨረሻ ላይ ለምክር ቤቱ አቅርቦ ምክር ቤቱ ነው የሚወስነው ማለት ነው። በጀቱንም የሚወስነው እሱ ነው። መጀመሪያው ረቂቅ ላይ በጀቱን ያው በገንዘብ ከገንዘብ ሚኒስቴር ጋር ተመካክሮ በጀቱን እንዲሰራ ነበር አሁን ግን በጀቱን ራሱ ሰርቶ ያው ተወካዮች ምክር ቤት እንዲያጸድቅለት የሚል ነው። እና በተቻለ መጠን ይህ ተቋም ገለልተኛና ነጻ ራሱ የቻለ ኢንዲፔንደንትን ለመሆን እንዲችል ለማድረግ በተጠቆሙት ማሻሻያዎች ተሞክሯል ለማለት ነው። በረቂቅ አዋጁ ላይ ቀደም ባለው ሳምንት የሕዝብ ተወካዮች ምክር ቤት የተለያዩ የሕብረተሰብ ክፍሎችን ሲያወያይ እንደነበረም የመንግሥት መገናኛ ብዙሃን ሲዘግቡ ቆይተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ